ጋምቤላ ክልል ርዕሰ መስተዳደር አቶ ኡሙድ ኡጁሎ ወደ ደቡብ ሱዳን ጁባ ዛሬ ማቅናታቸውን የክልሉ መንግስት አስታወቀ። የክልሉ ፕሬስ ሴክሬታሪያት ኃላፊ አቶ ጌቱ አዲንጌ ለአሜሪካ ድምጽ ርዕሰ መስተዳደሩ ከደቡብ ሱዳን ድንበር የተሻገሩ በጋምቤላ ክልል ውስጥ ጥቃት የሚፈጽሙ የሙሩሌ ታጣቂዎችን በተመለከተ ከሀገሪቱ ባለስልጣናት ጋር ለመወያየት ነው ሲሉ ለአሜሪካ ድምጽ ተናግረዋል። ናኮር መልካ የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡጌቱ አዲንግ ለአሜሪካ ድምፅ እንዳሉት የክልሉ ርዕሰ መስተዳድር አቶ ኡሞድ ጁሉ ዛሬ ወደ ደቡብ ሱዳን ጁባ ከተማ ቅንተዋል። የጉዟቸውንም ዓላማ ሲገልጹ የሙርለ እቃት በገንቢላ ክልል እስካሁን ድረስ በሁለት ዞኖች በተለይ በአኛዋ ዞን እና በኑዌር ዞን ውስጥ ብዙ ጥቃቶች ፈጽመው የሰው ህይወት አልፏል። በተለይ ይህን ችግር ከተጀመረው በዝርዝር በአኛዋ ዞን አካባቢ ሁለት ህጻናት አፍኖ ወስደዋል። አንድ መቶ አንድ ከብቶችም ወስደው አንድ የፖሊስ አባል የገደሉበት ሁኔታ አለ። ወደ ኑዌር ዞን በምንሄድበት ጊዜ ከዚህ በፊት ስምንት ሰዎች እንደሞቱ ሪፖርት አድርገናል። በድምር አራት ህጻናት የወሰዱበት ሁኔታ አለ። ይህን እንግዲህ የክልሉ መንግስት ከፌዴራል መንግስት ጋር አብሮ በመሆን ፕሮግራም አመስታስተው ፕሬዝዳንት በአሁኑ ሰዓት ወደ ሱዳን ያቀኑበት ሁኔታም አለ። ዛሬ ውይይት ላይ ነው የሚገኙት ከቀድሞ ሱዳን ከፍተኛ አመራር ጋር። ኃላፊው የጉዞ አላማ የሙርሌ ታጣቂዎች ድንበር በመሻገር ጋምቤላ ውስጥ ገብተው በዜጎች ላይ የሚያደርሱትን ጥቃት ከማስቆም ጎን ለጎንም ሌሎችም የውይይት ጉዳዮች እንደሚኖሩ ጠቁመዋል። እያ በዋናነት ያው ጥቃቶቹ እንዲቆሙ ነው፣ ምንጩ ለማድረቅ ነው በዋናነት የሚሰራ ሁለተኛም ደግሞ ያው የሞቶ ሞቶ አንሱ ማንሳት አይቻልም፣ ግን የወሰዱት አፍነ የወሰዱ ህጻናት ባሉበት ቦታ ሁሉ አፈላለገ የማስመለስ ስራ ይሰራል። ከብቶችን በተማሳ እንደዚሁ ከዚሁ ፊት የተደረገው እነዚህ ሁሉ የማስመለስ ሁሉ ስራ መስራት አለበት ብለን ሰላመን ነው የክልሉ ፕሬዚዳንት ወደዛ ሚያቀምጡ። በውይይቱም ላይ ከደቡብ ሱዳን ባለስልጣናት በተጨማሪ ከጀንጉሌ ግዛት ሙሌ ማህበረሰብ የሚሳተፉ የጎሳው መሪዎችም እንደሚገኙ አቶ ጌቱ ተናግረዋል። ኃላፊው ከውይይቱ የሚጠበቁ ውጤቶችም ዙሪያ ያሉት አላቸው። ውይይት ከተደረገ በኋላ አብዛኛው የሚወሰዱ ህጻናት እርስ በእርሳቸው ይጠቋቁማሉ። ከዚህ በፊትም በዚህ መልክ ነበረ ህጻናት ሊመለሰ የቻል ነው የራሳቸው መንግስት ነው ሄዶ የመለየት ስራ የሚሰራ። ከዛ በኋላ ላይቶ ለእኛም የመንግስት ተወካዮች ያስረክባሉ። ልጆቹ ወደ ክልሉ መንግስት ተረክበው ክልሉ መንግስት ደግሞ እናቶቻቸው ባሉበት ቦታ አፈላለገው የመረከብ ስራ ነው የሚሰራ። እነዚህ አራቱ ህጻናት ብቻ አለም ከዚህ በፊት ተወሰዱ ያልተመለሱ ስለነበሩ እነዛንም ግምት ውስጥ ያስገብተው ነው። አሁንም ክቡር ፕሬዚዳንት ሄደው ውይይት ሊያደርገው የተሰሉት እነዚህም ድንበር ዘለል የሚመጡ ችግሮች ጦር ለምጎታ ከሱዳን ስለሚመጣ የደቡብ ሱዳን መንግስት በዛ የመከላከል ስራ እንዲሰራ በሚል ነው ዋናነት የተያዘው። ምክንያቱም ምንጩ ለማድረግ በዋናነት ደቡብ ሱዳን ኃላፊነት ሊወሰድ ይገባል በሚል ሂሳብ ነው የተደረገው። ቀጣይም የክልሉ መንግስት የሰጣ ይልም በማደራጀት አሁንም ራሱ የመጠበቅ ምክንያቱም ሰርጎ ገቦስ እስከሆነ ድረስ ሰርጎ የሚገቡትም የራስ መከላከል ስራ መስራት ያስፈልጋል። በዛም በኩል ግን እንዳይገቡት የደቡብ ሱዳን ስራም ይጠብቃል በሚል ነው ፕሬዚዳንት ሄዱት። የጋምቤላ ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊው በሙሌት ታጣቂዎች ጥቃት ሳቢያ የበርካታ ሰዎች ሕይወት ማለፉን አስታውሰው ከቤት ንብረታቸውም የተፈናቀሉ መኖራቸውን ጨምረው ገልጸዋል። ድጋፍ እንደሚሹም እንዲሁ ጠቁመዋል። በተለይ አሁን የድጋፍ ስራዎች ላይ ነው። አሁንም በክልሉ መንግስትም የተጀመሩ ጥሩ ስራዎች አሉ። እነዛም ለመደገፍ ወረዳም ከወረዳ እንደዚህ እርስ በርስ መደጋገፍ ስራም ተጀምሯል። የመጡ የኛ ዲያስፖራዎችም እጃችሁ እየዘረጉበት ነው። ሁኔታ ያለው በስጋት ምክንያት እስከሆን ድረስ የማስመለስ ስራ በመንግስት በኩል ተሰርቷል። ግንም ለአንድ ሁለት ቀን ለሶስት ቀን ቤቱ ለቀው የሚሄድ ሰው ምንጊዜም ሲመለስ ሙሉ አያገኝም እና ግን በቂ ከጥቂት ሳምንታት በፊት በጋምቤላ ኖዌር ዞን አኮቦ ወረዳ ውስጥ ታጣቂዎቹ በአምቡላንስ ሲሄዱ የነበሩ ስምንት ሰዎችን ገለው በአካባቢው የነበሩ አምስት ሰዎችንም ማቁሰላቸውን መዘገባችን ይታወሳል። የሙርሌ ታጣቂዎች ፈጽመውታል የተባለው ጥቃት ዙሪያ እስካሁን ከደቡብ ሱዳን መንግስት በኩልም ሆነ በታጣቂዎቹ በኩል የተባለ ነገር የለም። የሙርሌ ጎሳ ታጣቂዎች ከስምንት ዓመት በፊት በኑዌር ዞን እና አኛዋ ዞኖች ገብተው ከመቶ ሰባ ሰዎች በላይ መግደላቸውን ህፃናትን አግተው መውሰዳቸውንና ከሁለት ሺህ በላይ ከብቶች መውሰዳቸውን እንዲሁ ጉዳዩ በዓለም አቀፍ ደረጃ ትኩረት አግኝቶ እንደነበር ከዚህ ቀደም የክልሉ ፖሊስ ኮሚሽን መሆናቸውን ገልጾ ነበር። በወቅቱ የመከላከያ ሰራዊት ወደ ደቡብ ሱዳን በመግባትና ታፍነው ከተወሰዱት ህፃናት መካከል ከመቶ ሕፃናት በላይ ወደ ቤተሰቦቻቸው መመለሱም ተገልጿል። ለአሜሪካ ድምፅ ናኮር መልካ ካምቦ።